ما هو لا የጥምቀት በዓል አውስትራሊያ በተለያዩ ከተሞች ትውልድ ኢትዮጵያውያን አውስትራሊያውያን ኢትዮጵያውያን በዓሉን ከከተራ ቀን ጀምረው በድምቀት አክብረውት ውለዋል። በሜልበርን አራት አብያተ ክርስቲያናት ኢየሱስ ክርስቶስ በፈለገ ዮርዳኖስ የተጠመቀበትን ዕለት በማሰብ በካህናት ዲያቆናትና በምእመናን ታጅበው ጥምቀተ ባሕሩ እንዲሆን ከተመረጠው ፉትስክሬ ፓርክ ያደሩ ሲሆን የተለያዩ ሃይማኖታዊ ሥነ ሥርዓቶች ተከናውነው እሁድ ወደ አጥቢያ ቤተ ክርስቲያን ተሸኝተዋል። የጥምቀት በዓልን ደማቅ ድባብ የሰጡት በርካታ ምዕመናን በሚያምሩ ዲዛይኖች የተሠሩ ውብ የባህል አልባሳት ደምቀው በዓሉን ልዩ አድርገውት ውለዋል። ከአውስትራሊያ ከተሞች ሁሉ በርካታ ኢትዮጵያውያን ይኖሩበታል የሚባለው ሜልበርን ላይ የጥምቀት በዓልን ለማክበር ከቤተሰቦቻቸው ጋር ከተለያዩ የአውስትራሊያ ከተሞች የመጡ ታዳሚዎችን አግኝተናል። ከካምቤራ ለሁለተኛ ጊዜ በመምጣት ማክበር የቻሉት አቶ ዳንኤል ኢሳይያስ በአንድ ቦታ ኢትዮጵያውያን ተሰባስበው ውብና ደማቅ የሆነውን የጥምቀት በዓል እያከበሩ መገኘቴ አስደሳች ስሜት ፈጥሮብኛል ብለውናል። እዚህ ነው የዛሬ ስድስት ዓመት መጥቼ ነበረ። በጣም ደስ ይላል በእውነት ከአገር ወጥተህ እንደዚህ ብዙ የኢትዮጵያ አበሾችን በማግኘት እንደገና በራስ ቋንቋ እያወራህ ባህላዊ ምግቦችን፣ ባህላዊ መጠጦችን ማየቱ፣ የሰውን ፍቅር፣ የተለያዩ የሀገር ባህል ለብሰው ሲዘምሩ፣ ሲጨፍሩ ማየቱ እጅግ በጣም ደስ ይላል። በቃ የሀገር ስሜቱን የሆነ ነገር ይሰማል። አሁን ስመጣ ሁለቱን ልጆች ንዥ የመጣሁት በጣም ትንንሾች ነበሩ። አሁን በጣም አድገዋል። እነሱ የሀገራቸውን ባህል እንዲያዩ እንዲያውቁ፣ የሀገራቸው ባህል እንዴት እንደሆነ ከዚህ በፊትም አንድ ጊዜ ኢትዮጵያ ሄደው መጥተው አይተዋል። የበለጠ ደስተኞች ናቸው። የኢትዮጵያን ባህል ማየታቸው ማወቃቸው፣ እኛ ታሪካችን የአገር ፍቅር ስሜታችን በውስጣችን የኖረ ያደገ ነው። አሁን ደግሞ ይህን ደግሞ ለልጆቻችን ውጭ ሀገር ሆነው እንዲያዩት ነገ ጠዋት ወደ ሀገራቸው ተመልሰው ለሀገራቸው ጥሩ ነገር እንዲሰሩ ለማበረታታት ነው። ከሲድኒ የመጣችው አለሚያ በለጠ አወቀ የዛሬ ዓመትም በሚል በርኑ ጥምቀት በዓል ላይ ነበርኩ። ድምቀቱ የህዝቡ አንድነትና ፍቅር ሁሉ ነገር አገር ቤትን ያስታውሰኛል ስትል ትገልጻለች። ባለፈው ዓመትም መተን ነበረ ዘንድሮም ደገም ነው። በጣም ቆንጆ ነው። ሰፈሬ ፈረንሳይ ለጋ ሲሆን ነው ጃልሜዳን ነው የሚያስታውሰኝ። ስመጣ አገሬ መጣሁ ነው የሚመስለኝ። ድባቡ ሁሉ ደስ ይላል። እና በጣም ነው ደስ ያለኝ መምጣቴ። ከቤተሰቦቼ ጋር እየነዳ ነው የምንመጣው በየአመቱ። የሚቀጥለው አመት ደግሞ እንደ እግዚአብሔር ፈቃድ ተመልሰን እንመጣለን ብለን እናስባለን። በጣም ነው ደስ ያለን። ከምዕራብ አውስትራሊያ ፐርስ የጥምቀት በዓል ላይ ለመታደም የመጣችው ቡዛየው አጥላው፣ ለመጀመሪያ ጊዜ ነው የሜልበርን ጥምቀት ላይ ለመታደም የተገኘሁት። ደማቅና አስደሳች ነው። በሚቀጥለው አመት ልጆችን ይዤ መገኘት ፈልጋለሁ ብላናለች። ይሄ የመጀመሪያ ጊዜ ነው ሜልበርን የመጣሁት እና በጣም ቆንጆ ነው ያው እዛ ፐርዝ እንደዚህ ደመቅ ያለ ስለሌለ ለምን የኢትዮጵያውያን ቁጥራችን በጣም ትንሽ ነው እና በጣም ደስ ብሎኛል በጣም ወድጄዋለሁ በጣም ቆንጆ ነው ማለት ንግሱ ያው የሰውን ብዛት አለው በጣም ደስ ይላል ለወደፊቱ እንግዲህ እግዚአብሔር ከፈቀደ ልጆቼን ባለቤቴን ይዤ እመጣለሁ ብዬ አስባለሁ የሜልበርኑ ነዋሪ አቶ ሰለሞን በላይ የጥምቀት በዓል ከሃይማኖታዊ ገጽታው ባሻገር ማኅበራዊ ፋይዳው የጎላ ነው፣ በዓሉ ይበልጥ አብሮነታችንን የሚያጠናክር ሁልጊዜም ልንጠብቀው የሚገባው በዓል ነው ሲሉ ገልጸውልናል። ጥምቀት እንግዲህ ስናከብር ለብዙ ጊዜ ነው በሚገባ ባህላዊን በጠበቀ መልኩ እናከብረዋለን። ትልቁ ግን ጥምቀት ለእኔ ማለት አባቶቻችን በእምነትም ሆነ በሌላ ነገር ይሄን አንድ የሚያደረግ የሚያሰባስብ ነገር ፈጥረውልናል እና እኛ ደግሞ በተለያየ መጠን ብንጠብቀው እንደዚህ ሁላ ሰው ከተለያየ መጥቶ እምነትን መሰረት ያደረገ እንደዚህ አይነት ማህበራዊ ግንኙነት እያደረገ ስለሆነ በጣም ነው ደስ ይላል። ወደፊቱም ቢሆን እንጠብቀዋለን። ሊጠበቅም የሚገባው ማህበራዊ እሴት ነው እና በዚህ ላይ ሁላችንም መተባበር አለብን። የሶስት ልጆች አሉ ሶስቱም ልጆች አሉ። በተለያየ መጠን ያው ባህሉን እያከበሩ ነው ያሉት። ለሚጠይቁንም ጥያቄ እንመልስላቸዋለን። ለምሳሌ የእኔ ልጅ አሁን 11 ዓመቷ ነው ይሄ የእኛ ጥምቀትና የኢንዲያን ድዋሊ ምንድነው ልዩነቱ ብላ ጠይቃኝ ነበር። ያው በሚገባ መልሼላታለው ከስረ መሰረቱ ጥምቀት ምን እንደሆነ ከጌታችን ከኢየሱስ ክርስቶስ ጋር የተገናኘ እንደሆነ የነሱም ደግሞ እንደ እምነታቸው የተከበረ ባህል እንደሆነ ሁልጊዜ በእምነት የሚደረጉ በዓሎች ልዩነት መፍጠር እንደሌለባቸው፣ ሁሉም እምነት ክቡር ነው። ዓላማውም ሰዎችን ማቀራረብ እንደሆነ ሰዎችን አቀራርቦ በፈጣሪ መንገድ ቢሆን ጥሩ ነገር መስራት እንደሆነ ነግራታለሁ። እና እዚህ ላይ የምናየውም ይሄ ነው። አብረን እንበላለን፣ አብረን እንጠጣለን። ትልቅ እሴት ነው። እንግዲህ አባቶቻችንን ማመስገን አለብን። እንደ ትውልድ ደግሞ እስቲ እኛ ምን ሰራን? ሁልጊዜ በአሁን በእኛ እድሜ ያለው እንግዲህ መለያየት ነው። የሚለያዩን ነገሮች ላይ የምናተኮረው የሚያገናኙን ነገሮች ላይ ይረሳሉ እና እስቲ እግዚአብሔርም ልቦና ብርታቱን እየሰጠን አንድ የሚያደርጉልን እያተኮረን ብንሰባሰብ ጥሩ ነው። የምዕራብ አውስትራሊያ ፐርዝ ነዋሪ የሆነችው ገነት ጌታቸው ጥምቀት ላይ ለመታደም ለመጀመሪያ ጊዜ ሜልበርን የተገኘች ሲሆን በተመለከተችው ነገር ደስ እንደተሰኘች ገልጻልናለች። ለመጀመሪያ ነው ከፐርዝ ጥምቀት የመጣሁት። በጣም ደስ ይላል። ድባቡ አሪፍ ነው። የሰው አቀባበል ደስ ይላል በጣም። በሚቀጥለው ፕላን ኢትዮጵያ ስለሆነ ባይሆንም ከሁለት ዓመት በኋላ ልመለስ ይችላለሁ። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ ما هبه رسام لا